አውሮፓና ጀርመን ዘጠና ኪሎ ሜትር ከፓሪስ ከተማ ራቅ ብሎ በሚገኘው በዝነኛው የቫርሳይ ቤተ መንግሥት ውስጥ የሁለቱ መንግሥታት ተወካዮች የሰላም ውል ሲፈራረሙ፣ ሌሎች ኃያላ መንግሥታትም በቦታው ታሪክ ጸሐፊዎች በኋላ እንደ ዘገቡት እነሱም እዚያ ነበሩ። በዚያኑ ሰዓት በበርሊን ከተማ ላይ ደግሞ ንጉሳዊ አገዛዝ ወደቅ ብለው ፖለቲከኛው ሚስተር ፊሊፕ ሻይደማን የመጀመሪያውን የጀርመን ሪፐብሊክ ምስረታ በእንደዚህ አይነት ቃላቶች ሰውየው አውጀዋል። የአገሬ ሠራተኛው ሕዝብና መለዮ ለባሹ ሠራዊት ሆይ አራቱ የጦርነት ዘመን ለእኛ አስከፊና አሳዛኝ ነበር። በከንቱ የፈሰሰው ደምና የጠፋው ሀብት እጅግ ያሳዝናል። ይህ የጦርነትና የፍጅት ዘመን ከእንግዲህ ወዲህ በቃ ዛሬ አክትመዋል። ጦርነቱ ግን በሁላችንም ላይ ያመጣው መዓትና መከራ ገና ለሚመጡት ረዥም ዓመታት እኛን አጅቦ ይቆያል። በጦርነቱ እንዳንሸነፍና ድል እንዳንመታ ያደረግናቸው ሙከራዎቹ ሁሉ ሳይሳኩ ቀርተው ይኸው አሁን ድል ተመተናል። ንጉሠ ነገሥቱም ዙፋኑን ጥለው ከቅርብ ወዳጆቻቸው ጋር አብረው ተሰናብተውና አገሪቱን ለቀው ሄደዋል። ቻንስለሩም ልዑል ማክስ ፎን ባድን ለሠራተኛው ፓርቲ ለሶሻሊስቱ ሥልጣኑን አስረክበው ወንበራቸውን እሳቸውም ለነሱ ለቀዋል። ከእንግዲህ እናንተ አንድነታችሁን አጠንክሩ፣ ታሪክ የጣለባችሁንም ኃላፊነት አንድ ላይ ሆናችሁ ተባብራችሁ በጋራ ተወጡት። ንጉሣዊ አገዛዝ ወድቋል፣ በሱም ቦታ አዲስ የጀርመን ሪፐብሊክ ተመስርቷል፣ የሚለውን አዋጃቸውን እኚሁ ፖለቲከኛ ለጀርመን ሕዝብ ያኔ በርሊን ላይ አሰምተዋል። ፖለቲከኛው ይህን ይበሉ እንጂ በአንድ በኩል ጦርነቱ፣ በሌላ በኩል የይገባኛል ጥያቄ በአገሪቱ ውስጥ የሚያነሱ የተለያዩ የፖለቲካ ድርጅት መሪዎች ጀርመንን ለሚቀጥሉት ዓመታት ያኔ ችግር ላይ እነሱ ጥለው አገሪቷንና ነዋሪውንም ሕዝብ እንደ ተጻፈው ወዲያና ወዲህ ሲያዋክቡት እነሱ ሰንብተዋል። ከዛም በኋላ ኮሙኒስቶቹ ከሶሻሊስቶቹ ጋር፣ ሶሻሊስቶቹ ከሥርዓት አልበኞቹ ከአናርኪስቶቹ ጋር ወገል ለይተው እኔ በልጣለሁ፣ እኔ እሻላለሁ ብለው ግብ ግብ ይዘዋል። ሊበራሎቹም በተራቸው ከኮንዘርቫቲቮቹ ጋር፣ ሃይማኖተኛውም ከዘመናዊ ምሁር ከአሕዛቡ ጋር አንዱ በሌላው ላይ የቃላት ጦርነት ከፍተው ተፋጅተዋል። ፋሽስቶቹ ደግሞ ከሁሉም ጋር የርዕዮተ ዓለምና በኋላ የመንገድ ላይ ጦርነት ከፍተው በጀርመን አገር ታይቶ የማይታወቅ አፈና ጀምረው ድብልቅልቁን አውጥተዋል። እሱን ተከትሎም የዘር ጥያቄ በአገሪቱ ውስጥ ተነሥተዋል። ይህ ግን ራሱን የቻለ ሰፋ ያለ ታሪክ ነው፤ እዚሁ ላይ እንተወው። ወደ ተነሳንበት ወደ አንደኛው ዓለም ጦርነት አርዕስት መለስ እንበል። ከአምስት ሚሊዮን ሰው በላይ እያንዳንዱ አገር ፈረንሳይና ጀርመን ለጦርነቱ ያኔ አስታጥቀው አሰልፈውም ነበር። በዚያም ጦር ውስጥ በብዙ ሺህ የሚቆጠሩ የአፍሪካ ተወላጆች፣ የታሪክ ተመራማሪው ሚስተር ዮርን ሊዮናርድ ለዲደብልዩ ለዶችቬለ እንዳሉት ሕይወታቸውን ሰውተዋል። ግን እነሱን ዛሬ ዞር ብሎ የሚያስታውስ አንድም ነገር የለም። እኔን የሚገርመኝ አንድ ነገር ቢኖር ለሙታኖች የቆሙት የመታሰቢያ ሐውልቶች ጉዳይ ነው። በአንደኛው ዓለም ጦርነት ጊዜ በፈረንሳይ በኩል እሷ ያኔ ይቺ አገር ብዙ የቅኝ ግዛቶች ስለነበራት ከሴኔጋልና ከቬትናም እንዲሁም ከኢንዶቻይና ተመልምለው ለመጡት ተዋጊ ወታደሮቿ ለእነሱ የምታሳየው የክብር ሐውልት ጉዳይ በጣም የሚገርም ነው። በምዕራብ አውሮፓ በዚያ የጦርነት ዘመን ለወደቁት ወታደሮቻቸው ማስታወሻ ነጫጭ መስቀሎችን እንደምናየው ተክለዋል። ከሴኔጋል ለመጡት ጥቁር አፍሪካኖች የእስላም ሃይማኖት ተከታዮችም፣ ለእነሱ መታሰቢያ ፈረንሳዮች ያቆሙት ምንም አይነት ሐውልት የለም። ይህንንም አናይም ብለው የታሪክ ጸሐፊው ይህን ድክመት አንስተው ተችተዋል። ያ አስከፊው የአንደኛ ዓለም ጦርነት ወደ 11 ሚሊዮን የሚጠጉ ወታደሮችን ሕይወት በጠቅላላው ይዞ ሄዷል። የጦርነት መነሻና የጦርነት መድረሻ ታሪክን እየተከታተሉ እዚህ የሚጽፉ ተመራማሪዎች እንደሚሉት ከ55 ሚሊዮን በላይ የሚሆኑ ዘማቾች በአንደኛው ዓለም ጦርነት ላይ ተሳትፈው እንደነበረ እነሱ በጥናታቸው ላይ መስክረዋል። በቀን በእነሱ ግምት ቢያንስ ስድስት ሺህ ወታደሮች በጥይት ተመትተው እንደሚወድቁም ተናግረዋል። ከ20 ሚሊዮን በላይ ወታደሮች ይቈስለው እግራቸውን ወይም እጃቸውን ወይም ደግሞ ዐይናቸውን አጥተው ድኩማን እንደሆኑም በጽሑፎቻቸው ላይ አረጋግጠዋል። እንደዚህ ዐይነቱ አሰቃቂ ሁኔታ አውሮፓ ላይ ተመልሶ እንዳይደገም ደግሞ የጀርመኑ ርዕሰ ብሔር ሚስተር ፍራንክ ቫልተር ሽታይን ማየር ጦርነቱን አስታውሰው ያለፈው ዓመት የሚከተለውን አስተያየት እሳቸው ሰንዝረዋል። ጊዜው አሁን እኛ ሁላችን ከየት እንደመጣን እና ምን ላይ እንደቆምን መለስ ብለን አስታውሰን ለሕዝቡ እንዲረዳው አደባባይ ላይ ቆመን በግልጽ ቋንቋ በይፋ ለእነሱ የምንናገርበት ወቅት ላይ ነው። አውሮፓን አዋቅረው የመሠረቷት አባቶቿ እንደ አንደኛውና እንደ አስከፊው እንደ ሁለተኛው ዓለም ጦርነት እንዲህ አይነቱ ጦርነቶች በአገሪቱ ላይ እንደገና ተመልሰው እንዳይመጡ በድፍረት ብድግ ብለው እነሱ አባቶቻችን የወሰዱትን እርምጃና መልስ እኛም መልሰን መላልሰን ለአሁኑ ትውልድ እንዲገነዘበው የግድ መግለጽ ይኖርብናል። ይህን ሲሉም ርዕሰ ብሔሩ አንድነትን እንጂ ጦርነት ትርፍ የሌለው ነገር መሆኑንም ለማሳየት ነው ይህ ጦርነት ፖለቲከኞችንና የታሪክ ተመራማሪዎችን ብቻ ሳይሆን ትላልቅ የአውሮፓ ጸሐፊዎችንና ደራሲዎችንም በልብ ወለድ ታሪካቸው ውስጥ ትልቅ ቦታ ለጦርነቱ ሰጥተው እንዲጽፉበትም እነሱን ገፋፍቷቸዋል። በፊልምም ተቀርጾ ያ አስከፊ ጦርነት የስንት ሰው ሕይወት በመጨረሻ በአውሮፓ እንዳበላሸም በጥቁርና በነጭ ስዕሎቻቸው እንዲታይ አድርገዋል። ብዙውን መከራ ያዩት ወላድ እናቶችና ገና በለጋ ዕድሜያቸው መለዩ አጥልቀው መሣሪያ አንግተው የትም ወድቀው የቀሩት ወጣቶች ናቸው። ይህ መራራ ትምህርት አሁን እንደምናየው ለአውሮፓ ኅብረት ምሥረታና ለአውሮፓ አንድነት መነሻ መሠረትም ሆኗል። ከፊት የተደቀነውን ችግር የታሪክ ተመራማሪው ሚስተር ዮን ሊዮናርድ እንደ ገና እንዳሉት በጋራ እንጂ በተናጠል ማንም ብቻውን መፍታት እንደማይችል የአንደኛው ዓለም ጦርነት እሳቸው እንዳሉት ለአውሮፓ ትልቅ ትምህርት ሰጥቶ ሄደዋል። የአንደኛው ዓለም ጦርነት አስተምሮን የሄደው ነገር ቢኖር ችግሮች በአንድ አገር ድንበር ላይ ብቻ ተወስነው ሌላውን ሳይነኩ እዛው የሚቀሩ አይደሉም። ጦርነቱ አንድ ያስከተለው ሌላ ተጨማሪ ነገር ቢኖር በሚሊዮን የሚቆጠሩ ሕዝቦች መንደራቸውን ጥለው ወደ ሌላ ቦታ መሰደዳቸውንም ጭምር ነው። በሺና በአስር ሺህ፣ በመቶ ሺና በብዙ ሚሊዮን የሚቆጠሩ ሰዎች ከመካከለኛው ምሥራቅ ከኦቶማን ኤምፓየር ሆነ ወይም ከሩሲያ ወይም ደግሞ ከመሃል አውሮፓ ከኦስትሪያ ሃንጋሪያ ግዛትና ንጉሣዊ አገዛዝ ከዚያ ተነስተው ነፍሳቸውን ለማዳን አዲስ ሕይወትም ምሁሩ እንዳሉት ሌላ ቦታ ለመጀመር በሚሊዮን የሚቆጠሩ ሰዎች ፈልሰው ወደ ሌላ ቦታ ሄደዋል። እንደዚህ አይነቱን ሁኔታ ደግሞ አንድ አገር ወይም አንድ መንግሥት ብቻውን የማይፈታው ችግር እንደሆነ አውሮፓኖች ምሁሩ እንዳሉት ከዚያ በቂ ትምህርት አግኝተዋል። ዛሬ የምናየው የአውሮፓን አንድነትና የአውሮፓን ኅብረተሰብ አንድ ለማድረግ ብዙ ጊዜን እነሱ ጠይቀዋል። በዚያም ጉዞ ላይ የዘር ጥላቻና የዘር ፖለቲካ የሚያራምዱ ሁለት የፖለቲካ ቡድኖች በጣሊያንና በጀርመን አገር እንደገና ተነስተው የሁለተኛውን ዓለም ጦርነት ለኩሰው አውሮፓንና የተቀረውን ዓለም እንደ አንደኛው ዓለም ጦርነት እንደገና አተረማምሰዋል። ያም ቢሆን ኃያላን መንግሥታት እንደገና ተባብረው ፋሽስቶቹን ድል አድርገዋል። ትንሽ ቆይተውም የዛሬ ሠላሳ ዓመት እነዚህ ኃይሎች ኮሚኒስቶቹን በምሥራቅ አውሮፓ እንደገና አሸንፈው ዛሬ የምናየውን ነጻ የሆነውን የአውሮፓን ህብረተሰብ የአውሮፓን አንድነት እነሱ መስርተዋል። ጊዜ ይፈጃል እንጂ የህዝቦች አንድነት፣ የመንግሥታት መቀራረብ፣ ዲሞክራሲና እኩልነት ምንጊዜም ቢሆን ከታሪክ እንደምንማረው የማይቀር አንድ ቀን የሚመጣ ነገር ነው። ይህ ደግሞ ተግቶ መሥራትን ይጠይቃል። ይልማ ኃይለ ሚካኤል ዲ ደብልዩ ከበርሊን ከተማ።